ኢየሱስ ማን ነው የሚለው ጥያቄ በጣም ወሳኝ ጥያቄ ነው። መልሱ አስተያየት ከመስጠት በላይ መሆን አለበት። ለዚህ ጥያቄ ከአንዳንድ ግለሰብ ወይም ከሃይማኖት የማይበልጡ መሠረተ ቢስና የማይረጋገጥ አስተያየት ያላቸው በርካታ መልሶች አሉ። ይሁን እንጂ ኢየሱስ ማን ነው ለሚለው መልሱ ተጨባጭ የተረጋገጠ እውነት መሆን አለበት። መጽሐፍ ቅዱስ ያ እውነት ነው። ኢየሱስ ማን ነው? መጽሐፍ ቅዱስ ለዚህ ጥያቄ ብቸኛውን ትክክለኛ መልስ ይሰጠናል። ሐዋርያው ጳውሎስ እንዲህ ሲል ጽፏል ቅዱሳት መጻሕፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው። ሁለተኛ ጢሞቴዎስ 3:16 የእግዚአብሔር እስትንፋስ ያለበት መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ኢየሱስ ከዘላለም እስከ ዘላለም አምላክ እንደሆነ ያስተምራል። መጽሐፍ ቅዱስ ያለውና የነበረው የሚመጣውም አልፋና ኦሜጋ መሆኑን ራእይ አንድ ስምንት ይናገራል። መጽሐፍ ቅዱስ ኢየሱስን እንደ አምላክ፣ ፈጣሪ፣ ታላቅ እረኛ፣ ጌታ፣ ቤዛ፣ የእግዚአብሔር በግ፣ የጌቶች ጌታ፣ የነገሥታት ንጉሥ፣ አማኑኤል ማለትም እግዚአብሔር ከእኛ ጋር፣ አዳኝ፣ ሊቀ ካህናት እና ትንሣኤና ሕይወት እንደሆነ ይገልጻል። ኢየሱስ ፈጣሪ ነበር። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ ቃልም እግዚአብሔር ነበረ። ሁሉ ነገር በእርሱ ተፈጥሯል። ቃልም ሥጋ ሆነ፣ በመካከላችንም አደረ። እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጅን ክብር አየን። ከዮሐንስ ከአንድ እስከ ዐሥራ አራት የተወሰደ ሁሉ ነገር በእርሱ ተፈጥሯል። በሰማይና በምድር ያሉ የሚታዩና የማይታዩ ዙፋናት ቢሆኑ ወይም ኃይላት፣ ገዦች ቢሆኑ ወይም ባለሥልጣናት፣ ሁሉም ነገር በእርሱና ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው። ከቆላስያስ 1 ከ16 እስከ 17 የተወሰደ። ኢየሱስ እኔ ያለው ነው። ከዘጸአት 3 ከ1450 ዓመተ ዓለም የጌታ መልአክ ተብሎ የተጠራው ኢየሱስ ሙሴን ጠርቶ ራሱን እንደ ታላቁ እኔ ገለጸ። በዮሐንስ 8 ኢየሱስ ከአብርሃም በፊት በ2100 ዓመተ ዓለም ገደማ እና ከአይሁድ ሕዝብ በፊት የነበረው ታላቅ እኔ ብሎ ራሱን አወጀ። አይሁዶች ኢየሱስ አምላክነቱን እንዳወጀ በማየታቸው ሊገድሉት ድንጋይ አነሱ። በኋላም ኢየሱስ እኔና አብ አንድ ነን ዮሐንስ 10 ከ30 እስከ 31 ብሎ ተናግሯል። አይሁድም እንደገና ድንጋዮችን አነሱ። ኢየሱስ በብሉይ ኪዳን ውስጥም አለ። ማንም አብን አይቶ አያውቅም ዮሐንስ 1 18 6 46 ይሁንና እግዚአብሔር ቅድመ በሥጋ የተገለጠው ኢየሱስ በቤተልሔም ከመወለዱ በፊት በብሉይ ኪዳን ዘመን ለበርካታ ሰዎች ተገለጠ። በዘፍጥረት 16 ና 21 ላይ የእግዚአብሔር መልአክ ሆኖ ለአጋር፣ በዘፀአት 3 ለሙሴ፣ በመሳፍንት 6 ለጌዴዎን እና በመሳፍንት 13 ለሳምሶን ወላጆች ተገለጠ። ኢየሱስ በዘፍጥረት 18 እና 22 ለያዕቆብ ድጋሜም በዘፍጥረት 31 እና 32 ተገለጠለት። ኢሳይያስ 48 12-19 በ700 ዓመተ ዓለም ገደማ የተጻፈ ኢየሱስን በሥላሴ ውስጥ እንደ አንዱ ጠቅሷል። በትንቢት የተነገረለት ኢየሱስ ነበር። ከመቶ ዓመታት በፊት የተተነበው ከ300 በላይ የብሉይ ኪዳን ትንቢቶች የኢየሱስን ልደት፣ ሕይወትና ሞት ይገልጻሉ። በመዝሙር 22 ላይ ከተነገሩት ትንቢቶች መካከል አንዳንዶቹ ስለ ስቅለቱ አሰቃቂ መግለጫ ይሰጣሉ። በአንድ ሺህ ዓመት ዓለም በድንጋይ መወገር የግድያ ዘዴ በነበረበት ጊዜ የተጻፉ የመዝሙር 22 ትንቢቶች ፍጻሜ በማቴዎስ 27 ላይ ተመዝግቧል። ኢየሱስ ፍጹም አምላክ፣ ፍጹም ሰው ሆነ። ነቢዩ ኢሳይያስ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል ኢሳይያስ 96 ሲል ተንቢዋል። ኢየሱስ ኃያል አምላክ መሆኑን ኢሳይያስ ገልጿል። ዘላለማዊው ልጅ በቤተልሔም ተወለደ። ኢየሱስ ከመወለዱም በፊት ከዘላዓለም በፊት ነበረ። የእግዚአብሔር ልጅ የሚለው የማዕረግ ስም መወለድን ሳይሆን ስፍራውን ይገልጻል። በቤተልሔም መወለዱ ሕልውናው በዚያ ጀመረ ማለት አይደለም። ሐዋርያው ጳውሎስ እንዲህ ሲል ጽፏል። በክርስቶስ ኢየሱስ የነበረው የአስተሳሰብ በእናንተም ዘንድ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ ሰሆኖ፣ ተገልጦም ራሱን ዝቅ አደረገ። እስከ ሞት ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ፊልጵስዩስ 2 5 እስከ 8። ኢየሱስ አምላክ ሆኖ ሳለ ፍጹም ሰው ሆነ። ዘላለማዊው ቀድሞም የነበረው ኢየሱስ ሰው ለመሆን ከሰማይ ወረደ። ዮሐንስ 3 13 31፣ ዮሐንስ 6 33 እስከ 38። ኢየሱስ በአንድ ጊዜ ፍጹም አምላክና ሰው ነበር። ኢየሱስ ተአምራትን አድርጓል። ብዙዎቹ ተአምራቱም በአዲስ ኪዳን ውስጥ ይገኛሉ። ሦስት አስደናቂ ክስተቶች የእርሱን ዐዋጅ ደግፈዋል። በተአምር አምስት ሺህ ሰዎችን መገበ። ከዚያም የሕይወት እንጀራ እኔ ነኝ አለ ዮሐንስ 6 35። በዓለም ሳለሁ የዓለም ብርሃን እኔ ነኝ ዮሐንስ 9 ከአንድ እስከ ስምንት ካለ በኋላ ዐይነ ስውራንን ፈውሷል። እንዲህም አለ ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ቢሞት እንኳን በሕይወት ይኖራል። ዮሐንስ 11 25 ከዚያም ኢየሱስ ለአራት ቀናት ሞቶ ወደ ነበረው የወዳጁ አልዓዛር መቃብር ሄዶ ከሞት አስነሳው። ኢየሱስ ሕሙማንን፣ ሽባዎችን፣ ደንቆሮዎችን፣ ድዳዎችን፣ ለምጻሞችንና በሽተኞችን ፈውሷል። ውሃውን ወደ ወይን ጠጅ ቀየረ፣ በውሃ ላይ ተራመደ እና ባህሩን ጸጥ አደረገ። ማቴዎስ 9 ከ2 እስከ 7። በዚያም ሰዎች አንድ ሽባ ሰው በቃሪዛ ተሸክመው ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አይዞህ አንተ ልጅ ኃጢአትህ ተሰርዮልሃል አለው። በዚህ ጊዜ የአይሁድ ሃይማኖት መምህራን ይህማ እግዚአብሔርን መሳደብ ነው በማለት በልባቸው አግሮ መረሙ። ኢየሱስ ሐሳባቸውን ተረድቶ እንዲህ አለ፣ ክፉ ነገር በልባችሁ ለምን ታስባላችሁ? ለመሆኑ ኃጢአትህ ተሰርዮልሃል ከማለትና ተነስተህ ሂድ ከማለት የቱ ይቀላል? ነገር ግን የሰው ልጅ በምድር ላይ ኃጢአትን የማስተሰረይ ሥልጣን እንዳለው እንድታውቁ ነው ብሎ ሽበውን ተነሳ፣ ቃሪዛን ይዘው ወደ ቤትህ ሂድ አለው። ሽበውም ተነስቶ ወደ ቤቱ ሄደ። ኢየሱስ አምላክ መሆኑን አረጋግጧል። ኢየሱስ ስለ ልደቱ ሕይወቱና ሞቱ የተነገሩ የብሉይ ኪዳን ትንቢቶቹን በሙሉ ፈጽሟል። አምላክ መሆኑን ለማሳየት በርካታ ተአምራትን አድርጓል። በሥልጣኑ አስተምሯል። ኢየሱስ ማስተማሩን በፈጸመ ጊዜ ሕዝቡ በትምህርቱ ተደነቁ። ምክንያቱም እንደ አይሁድ ሃይማኖት መምህራናቸው ሳይሆን እንደ ባለስልጣን ያስተምራቸው ስለነበር ነው። ማቴዎስ 7 28 29 ኢየሱስ ኃጢአት የሌለበት ሕይወትም ኖረ። ዕብራውያን 4 15 አንደኛ ጴጥሮስ 2 22 አንደኛ ዮሐንስ 3 5 ኢየሱስ ኃጢአት የሌለበት ፍጹም አምላክ ሰው ነውና ስለ ኃጢአታችን በመስቀል ላይ የተሰዋ ፍጹም የእግዚአብሔር በግ ሆነ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችን በእንጨት መስቀል ላይ ተሸከመ። በእርሱ ቁስል እናንተ ተፈውሳችኋል። አንደኛ ጴጥሮስ ሁለት ሃያ አራት ኢየሱስ ተሰቀለ፣ ሞተ፣ እናም ከሞት ተነሣ። ከቀድሞ አባቶቻችሁ ከወረሳችሁት ከንቱ ከሆነ ሕይወት የተዋጃችሁት በሚጠፋ ነገር በብር ወይም በወርቅ እንዳልሆነ ታውቃላችሁ። ነገር ግን እናንተ የተዋጃችሁት ኖርና እንከን እንደሌለበት በግ ደም በክርስቶስ ክቡር ደም ነው። አንደኛ ጴጥሮስ 1 18 እስከ 19። ደግሞም ሰዎች እርሱን በእንጨት ላይ ሰቅለው ገደሉት፣ እግዚአብሔር ግን በሦስተኛው ቀን ከሙታን አስነሳው፣ እንዲታይም አደረገው። በእርሱም የሚያምን ሁሉ በስሙ የኃጢአትን ስሬት እንደሚቀበል ነቢያት ሁሉ ይመሰክሩለታል። ሐዋርያት 10 ከ39 እስከ 40 እና 43። እኔ የተቀበልኩትንና ከሁሉ በላይ የሆነውን ለእናንተ አስተላልፌ ያለሁ ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ ተቀበረ፣ በቅዱሳት መጻሕፍት እንደ ተጻፈውም በሦስተኛው ቀን ተነሣ። አንደኛ ቆሮንቶስ 15 ከ3 እስከ 4 ኢየሱስ ከሞት ተነስቶ ወደ ሰማይ ከማረጉ በፊት በብዙ ምስክሮች ታይቷል። ወደ እግዚአብሔር የሚወስደው መንገድ ኢየሱስ ብቻ ነው። ኢየሱስም እንዲህ አለው፣ መንገዱ እኔ ነኝ፣ እውነትና ሕይወትም እኔው ነኝ። በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። ዮሐንስ 14:6 ሐዋርያው ጴጥሮስ እንዲህ ብሏል ድነት በሌላ በማንም አይገኝም። እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በቀር ሌላ ስም ከሰማይ በታች የለምና። ሐዋርያት ሥራ 4፥12 ሐዋርያ ዮሐንስ እንዲህ ስል ጽፏል። አንድ እግዚአብሔር አለና ደግሞም በእግዚአብሔርና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለሰዎች ሁሉ ቤዛ አድርጎ ሰጠ። ይህም በትክክለኛው ጊዜ ተመስክሮለታል። አንደኛ ጢሞቴዎስ ሁለት ከአምስት እስከ ስድስት ኢየሱስ ወደ እግዚአብሔር የሚወስደው መንገድ መሆኑ ከሌሎች ሃይማኖቶች ሁሉ የተለየ ያደርገዋል። ሌሎች ሃይማኖቶች ለኃጢአታችን፣ ችግራችን መፍትሄ አይሰጡንም። በአጠቃላይ ሃይማኖቶች እንደ ጥሩና መጥፎ ፍቻቸው፣ መልካም ብታደርግ አማልክቶቻቸው ኃጢአትህን ሽረውልህ ወደ መንግሥተ ሰማያት እንድትገባ ሊፈቅዱልህ እንደሚችሉ ያስተምራሉ። የኢየሱስ መንገድ በእርሱ በማመን ለኃጢአትህ ዋጋ በመስቀል ላይ የተከፈለበትና ይቅር የተባለበት ነው። ኢየሱስን በማመን ይቅር ተብለህ ወደ መንግሥተ ሰማያት ትገባለህ። በእርሱ የሚያምን ሁሉ የዘለዓለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲወዷልና፣ ዮሐንስ 3 16። ኢየሱስ ይመለሳል። ኢየሱስ እንዲህ አለ፣ ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህ ባይሆን አኖሮ እነግራችሁ ነበር። የሚሄደውም ስፍራ ላዘጋጅላችሁ ነው። ሄጄም ስፍራ ካዘጋጀውላችሁ በኋላ እኔ ባለሁበት እናንተም ከእኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ። ዮሐንስ 14 ከ2 እስከ 3 ኢየሱስ በመጽሐፍ ቅዱስ የመጨረሻ ቃላቶች ላይ እንዲህ ብሏል። እነዚህን ነገሮች የሚመሰክረው አዎ፣ ቶሎ እመጣለሁ ይላል። ሐዋርያው ዮሐንስን ጨምሮ አሜን፣ ጌታ ኢየሱስ ሆይ ና ። ራዕይ 22 ከ20 እስከ 21። ኢየሱስ ዛሬ ቢመጣ እሱን ለማግኘት ዝግጁ ነህን? በኢየሱስ በማመንና በእግዚአብሔር ይቅርታ በማግኘት ዝግጁ መሆንህን ለማረጋገጥ www ዶት ጎስፔል 316 ዶት ኦርግን ጎብኙ። ኢየሱስ ከዘለዓለም እስከ ዘለዓለም አምላክ ነው። በስሙ መጠራቱ ተአምር። በመደነቅ እጅግ ተገረሙ። ኢየሱስ ማን ነው ለሚለው ይህ የድምፅ መልስና የፒዲኤፍ ቅጂው በ www ዶት ጂሰስ ሶስት አንድ ስድስት ዶት ኦርግ ላይ ይገኛል። ሁለቱም በነፃ ከዛ ድር ጣቢያ በ48 ቋንቋዎች ይገኛሉ። ኢየሱስን እንደ ጌታ አምላክህና አዳኝህ አምነህ እየተከተልክ እያለ እግዚአብሔር ይባርክህ።